ስሜት ሰቅዞ የሚይዝ ብርቱ ሐዘን ከልብ ሲገባ ጨርሶ የማይወጣም ይመስላል። ያ ሐዘን ደግሞ የሀገር ሲሆን እጅግም ይበረታል። ሀገርም ይታመማል። ለመሆኑ እንዲህ ያለው ሐዘን የፈጠረው የሕመም ስሜት እንዴት ይታከማል? ተመዛዛኝ ድምጾች የተከታታይ ፕሮግራሙ ርዕስ ነው። ከሀዘንና ከቁጣው ባሻገር በሚዛንና ባርቆ አሳቢነት የዛሬን ብቻ ሳይሆን የነገውንም የህይወት መንገዳችንን ጭምር በአስተዋይ ልቦና ለመመርመር የሚጋብዝ ዝግጅት ነው። ከፍተኛ ጉዳት ያስከትለው ብርቱ ሀዘን በአንድ ወገን፣ የዛሬም የነገም ፈተናዎቻችንና ዘላቂ መፍትሄዎቻቸው በሌላው የችግሮችን መንስኤዎችም ሆነ ፈውሱን በቀጥታ ለማየት ጥረት መደረግ ያለበት ሰዓት አሁን ይመስላል። ከልብ ለሚደረግ ደርዝ ያለው ውይይት ሶስት እንግዶች ጋብዘናል። ሶስት እንግዶች ከተለያዩ ቦታዎች በአንድ ሰዓት ተገኝታችኋል። አዲስ አበባ፣ ቦስተን እና ካሊፎርኒያ እያለን ወዲህ ወደ ዋሽንግተን እንመለሳለን። ይህ በኢትዮጵያ ታሪካዊ ሊሰኝ የሚችል በጣም የተለየ ጊዜ ነው። ምናልባትም ታሪካዊነቱ ከአሳዛኝ ሁኔታዎችን ጋር ተያይዟል። በዚህ ልዩ ጊዜ ውስጥ የምናደርገው ቃለምልልስ የወትሮ አይነት ቃል ስላልሆነ ያን መንፈስ፣ ያን ዘይቤ በያዘ መልኩ ይህን ፕሮግራም የሚከታተሉ ተመልካቾቻችን፣ አድማጮቻችን ከምንነጋገርበት ጉዳይ ውጭ ርቀው እንዳይወሰዱ፣ ሶስታችሁም ለአሜሪካ ድምፅ ራዲዮ እንግዳ አይደላችሁም። በተለያየ ጊዜያት በተለያዩ ፕሮግራሞች ተሳትፋችኋል። ነገር ግን አዲስ ለሚሰማችሁም ቀደም ብዬ ከጠቆምኩት ከኢትዮጵያ ወቅታዊ ሁኔታም እስኪ በመጠኑ ስለ ራሳችሁ ንገሩን፣ ማንነታችሁ ጀምሮ ማንነት ብዙ ድርብርብ ነው። እንደው ለዚህ ፕሮግራም በሚስማማ መልኩ ከሩቅ ልጀምር። አቶ ሙሉጌታ። እሺ ሙሉጌታ ማረጋዊ እባላለሁ። እኔ መቀሌ ተወልጄ ነው ያደግኩት። መቀሌ አንደኛ ደረጃ እና ሁለተኛ ደረጃ የተማርኩት አጼ ዮሐንስ ትምህርት ቤት ይባላል። እዛ ጉዳይ ደረጃ ጨርሼ ወደ አዲስ አበባ መጣሁ ለዩኒቨርሲቲ ዩኒቨርሲቲ መጀመሪያ ገብቼ ፍልስፍና ነበር የተማርኩት። ከዛ ተቋርጦ ትንሽ ቆይቶ ከዛ እንደገና ሕግ ትምህርት ቤት ገብቼ ሕግ ተምሬያለሁ። ከዛ ወደ አሜሪካ ሄጄ እዛም ተምሬ ጠበቃሁ ሁ ለሀያ ዓመት ያህል እዛ ቆይቼ በ2016 በፈረንጅ ከአራት ዓመት በፊት ወደ ኢትዮጵያ ተመልሼ አሁን ኢትዮጵያ ውስጥ ህግ ትምህርት ቤት ህግ አስተምራለሁ። ማንነታችሁ ብለህ ለጠየቀው ጥያቄ ማንነት ማለት ለምሳሌ በዚህ ዛሬ በሀገራችን በምንጠቀምበት ለምሳሌ ብሔር ብሔረሰብ፣ ህዝብ አይነት ከሆነ እኔ እንዳልኩ መቀሌ ተወልጄ ነው ያደርጉት የመቀሌ ልጅ ነኝ። ወላጆቼ ሁለቱም አባትና እናት ትግርኛ ነው የሚያወሩት። ስለዚህ እኔ የትግራይ ልጅ ነኝ፣ ቤተሰቦችም የትግራይ ልጆች ነበሩ። ኮርስ አሁን እና ራሴን እንዴት ነው የማየው ብለህ ከጠየቀኝ ትውልዴ ትግራይ ነው። ራሴን የማስበው የትግራይ ልጅ ነኝ፣ ኢትዮጵያዊም ነኝ። እና እኔ ሳድክ እንዴት ነው ያደግኩት፣ የትግራይ ልጅ መሆኔ ጊቭን ነው የታወቀ ነው። ምክንያቱም ትግርኛ እየተናገርክ ነው የምታድገው፣ ትግርኛ ማህበረሰብ ውስጥ ነው ያለው ያው መቀሌ ማለት ነው። ግን ትምህርት ቤት ሄደህ አማርኛ ትማራለህ፣ እንግሊዝኛ ትማራለህ በአማርኛ ታወራለህ፣ ትምህርት ቤት። እኔ ሳድግ ልዩነት የሚባል ነገር ኦልሞስት አልነበረም። ከመቀሌ ውጭ ያለው ወይም በአጠቃላይ ከትግራይ ውጭ ያለው አማርኛ እንደሚናገር ህዝብ አድርገን ነበር የምናየው። ስለዚህ እና ለእኔ ኢትዮጵያ ሁለት ነበረች ማለት ይቻላል። ትግርኛ የሚናገር በአንድ በኩል፣ ትግርኛ ማይናገር ሌላ ቋንቋ የሚናገር በሌላ በኩል አይነት ነው። ግን ትምህርት ቤትም የምንማረው ስለ ኢትዮጵያ ነው። ኢትዮጵያ አንድነት ነው። ኢትዮጵያ ለምለም ናት ኢትዮጵያ፣ ታሪካዊ ናት ኢትዮጵያ፣ ጀግና ናት ኢትዮጵያ፣ ትልቅ ሀገር ናት ኢትዮጵያ እያልን ነው ያደግነው። ገና ከህፃነት የጀምሮ ስለማላቀው ቦታ ሁላ ኢትዮጵያ ውስጥ እነ ላንጋኖ፣ እነ ሐዋሳ ምን እየተወሩልኝ ነው ያደጉት እነ ሲዳሞ ማማላቃቸው የኢትዮጵያ ጂኦግራፊ እና የኢትዮጵያ ሐይቆች ኢትዮጵያ ምን እየተባል፣ ኃይለኛ የኢትዮጵያዊነት ስሜት በኢትዮጵያዊነት ስሜት ተገንብተን ያደግነው አይንክ እሱ ነገር አሁንም አለቀቀኝም። ያው በዚህ እየቀጠልኩ ያለው ይመስለኛል እና ማንነት ምንድን ነው ብትለኝ ኦሎ ዚህ አባብ ነው እኔ ለውየር ነኝ እኔ አስተማሪ ነኝ እኔ ማውራት ወዳለሁ ማንበብ ወዳለሁ የዛ ሁሉ ኮምቢኔሽን ነኝ የሚሆነው እኔ ትውልዴ አዲስ አበባ ነው የተማርኩትም በዛ በአዲስ አበባ ነው መድኃኒዓለም ትምህርት ቤት ሁለተኛ ደረጃ ጀነራል ዊንጌት ከዛ አዲስ አበባ ዩኒቨርሲቲ ከዛም ደግሞ እንደዚ ውጭ መጥቼ ቀሳስም ያለው ኢትዮጵያ ውስጥ ለሀያ ዓመታት እንደ ሰርቻለሁ እ በኮርፖሬት ማኔጅመንት ጀነራል ማኔጀር ሆኜ በፕሪንቲንግ ኮርፖሬሽን፣ በሌዘር ሽ ኮርፖሬሽን እንደዚሁም ደግሞ በዲፕሎማሲ መስክ እዚህ ከመጣሁም ነፃነት እና ከመብት ትግል አንፃር ራሴ በጣም አክቲቭም ባልን ብዙ አስተዋጽኦ ሳረ ይቻለሁ። የኔ የትውልድ አመጣጤ ብዙ ሄሮችና ሃይማኖቶች ጋራ የተያያዘ ነው። በአንድ በኩል ወላጆቼ ሸዋ ናቸው። የሸዋ አማራ አማርኛ ተናጋሪ፣ ግማሹ ደግሞ ወገኔ ወሎዬ ነው። ወሎዬ ብቻ ሳይሆን እስላምም ክርስቲያንም ናቸው። አሁን ኢትዮጵያ ሴት ሁለቱንም እዛው ነው አንድ ላይ ጎረቤት ሆነ ነው ማገኘ የምጠይቃቸው እና በአንድ በኩል ደግሞ ኦሮሞ። ስለዚህ አስተዳደጌ ይህ ልዩነት ባለበት ድባብ ውስጥ አደለ የሚያደርጉት መለየት በማይቻልበት ድባብ ውስጥ እገሌ ንሄ ነው፣ እገሌ ክርስቲያን ነው፣ እገሌ እስላም ነው። ቤታችን ሲመጡ ክርስቲያኖቹ እስልምና ተከታዮቹ ይታረድላቸዋል ይባላቸዋል። ከበላም በኋላ ከተበላቀን ስንስቅ ስንጫወት ማምሸት ነው። የተማርኩበት ወንጌል ትምህርት ቤት የሁሉ ዘር ያለበት አዳሪ ትምህርት ቤት ነው እና ጓደኞቼ እኔ ይሄ ኤርትራዊ ነው፣ ይሄ ትግሬ ምናምን የሚባል ነገር አልነበረም። ወደኋላ ላይ ብቅ ብቅ ማለት ሰርፈስ ማድረግ ጀመረ። በተለይ ከኤርትራ ንቅናቄ በኋላ የኢፒልፍ ስራ በተማሪዎቹ በወጣቶቹ መካከል ኢንፍሉንስ እያመጣ ሲሄድ ትንሽ የመቃቃር ስሜት ተፈጠረ። ያ ኦፍኮርስ አሁን ለዚህ ሁሉ አሁን ላለንበት አስተዋጽኦ ነበረው እና እኔም በሚመለከት ምንም የዘር የሃይማኖት መነፅር የለኝም አንድ መነፅር የኢትዮጵያ ለ አመሰግናለው ስለጋበዝከኝ ፕሮግራም ላይ ደረጀ ደምሴ ይባላለው ማንነታችሁን ግለጹ ነው ያልከው እና ማነኝ እኔ ማንነት መግለጽ አሁን ትንሽ ቀላል አይደለም ቶም ሉጌታ እና ቶልማ እየተናገሩ ትንሽ ለማሰብ ጊዜ ነበረኝ ከሁሉ በላይ ማንነቴን ሼፕ ያደረገው አባቴ ነው አባቴ ደምሴ ቡልቶ ይባላል ኢትዮጵያ ጦር ሰራዊት ውስጥ ለሰላሳ ሰባት ዓመት ያገለገለ በመጨረሻም ጀነራል ደረጃ የደረሰ ሰው ነው። እንዲሁም እናቴ ወይዘሮ አስቴር አዳሙ። ሁለቱም በህይወቴ ውስጥ ትልቅ ሮል የተጫወቱ ሰዎች ናቸው። አዲስ አበባ ሰልጄ ያደኩት ያደግኩት፣ ግን ኢትዮጵያ ውስጥ ብዙ ቦታ ለመዘዋወር እድል ነበረኝ። ኤርትራ የኢትዮጵያ አካል በነበረችበት ጊዜ በተደጋጋሚ ሄጃለሁ። ብዙውን ጊዜ ግን ሀረር፣ አዋሳ ትግራይም አንዴ ለመሄድ እድል አግኝቼ ነበር። ባሌ፣ የተለያዩ ቦታዎች ከአባቴ ጋር እየተዘዋወርኩ ለማየት እድል ገጥሞኝ ነበር። ቅዱስ ዮሴፍ ትምህርት ቤት ጨርሼ ወደ አሜሪካ ከመጣሁ በኋላ በመንግስትና ፖለቲካ የመጀመሪያ ዲግሪ ገቨርንመንትን ፖለቲክስ በሚባል ከጨረስኩ በኋላ የህግ ትምህርት ቤት ገብቼ የጁሪስ ዶክተር ዲግሪ አለኝ። በህግ ጠበቃነት ለሀያ ሦስት አመት በማሳቹሴትስ ክፍለ ሀገር የሰራውን ያለውት ባለፉት አስር አመታት ደግሞ በስቴቱ ተመርጬ የተከላካይ ጠበቆችን ተከታታይ ትምህርት ከሚሰጡት ውስጥ ፋከልቲ ውስጥ ሆኜ ማሰልጠን እሰራለሁ ከመደበኛ ስራዬ አባቴ የኦሮሞ ብሄር ተወላጅ ነው ብዙ ወንድምናቶች ነበሩት በጣም ከትልቅ ቤተሰብ ነው የመጣው ሆለታ አካባቢ ነው አያቴ ቤት እና ስናድግ እናቴ አማራ ብትሆንም ኦሮሞ፣ ብዙ ጊዜ ኢትዮጵያ በአባትህ ነው ያኔ ብሔርህ ምንድን ነው የሚባል ጥያቄ አልነበረም። ዘርህ ምንድን ነው ስትባል እና ኦሮሞ ነው እና የአያቴ ስም ደግሞ ቡልቶ ስለነበር ተማሪው በሙሉ በኦሮሞነት እንዳውም፣ አንዳንድ ጓደኞች ደቀልድ ቡልቶ ነው የሚሉኝ፣ በጣም የሚቀርቡኝ ማለት ነው። ልጅ ሆነን እናጠና ነበረ የዘር ግንዳችንን ለምሳሌ እስከ 14 ቤት ያስቆጥሩ ነበረ። የኔ አባት ደምሴ ቡልቶ ኤጀርሳ ገመዳ ቦሶ ኡላ ጫንጮ አና ጀማ ወሌንሶ ቦርጬ ኡፍቱ አዳ በርጋ ድረስ ይሄዳል። እነዚህ ሁሉ ቅማቶቼ ናቸው። እናቴ መንዝና ጎንደር ናቸው ወላጆቿ። እናቴ ኦሮምኛም ትናገራለች። ብዙ የእናቴ ዘመዶች ኦሮምኛ ይናገራሉ፣ እና ኦሮሞነት በኩራት እየተናገርኩ ያደግኩበት ሲሆን ምንድን ነህ አንተ ማነህ ስባል ለኢትዮጵያ ዜግነት ነው ዋናው የመጀመሪያው መለኪያ ብዬ ነው ማስበው። አሁንም ከምንም በላይ ኢትዮጵያ ነው። አባቴም በተለያየ ጊዜ ለብሔሮች እኩልነት ለሁሉም የተለያየ አመለካከት ይሰጥ ነበር አንዱ ከአንዱ ይበልጣል ወይም የበለጠ መብት ይገባዋል ወይም መገንጠል አለበት የሚለውን ግን አይደግፍም እና እዛ ላይ ጠንካራ አቋም ነበረው እና ያንን ነው እኔም ይዤ ያደ በጣም አመሰግናለሁ። እንደዚህ ዘርዘር አድርጋችን እንድትተዋወቁ ማድረጋችን መግቢያ ላይ ጠቁም ያለው ተመልካቾቻችን አድማጮቻችን የሚነሱት ቅብ ነገሮች ስለ ሕይወት በመሆናቸው በቀላሉ ከራሳቸው ጋር እንዲያዛምዱ አሁን ኢትዮጵያ ውስጥ ካሉ ጉዳዮች ጋር በቀጥታ የሚያያዙ በመሆናቸው በዚህ መንፈስ እንዲረዱት የሚያግዝ ይመስለኛል። ወደ ዝርዝር ጉዳዮቻችን እንዘልቃለን። ይህ ከቅርብ ሳምንታት በፊት የተከሰተ ድንገት አሁን ለምንነጋገርባቸው ሁኔታዎች መነሻ መሆኑን ጠቁመናል። በብዙ ዜናዎች በሁሉም ነገር መግቢያ እስኪሆን ድረስ ደጋግመን የምናነሳው ወጣት ድምፃዊ ሀጫሉ ሁንዴሳ ሕገወጥ ግድያ የፈጠረው ስሜት ማን እንደገደለው ለምን እንደተገደለ እንዴት እንደተገደለ ተረጋግጦ እንዲታወቅ ሁሉም ሰው የሚጠይቅ ይመስለኛል። የዚህን ወጣት ግድያ ተከትሎ በብዙዎች እንደተገለጸው ዘውግና ሃይማኖትን መሰረት ያደረገ የተነጣጠረ ጥቃት በመላው ሀገሪቱ የተለያዩ አካባቢዎች መከሰቱን እና ይፋ የመንግስት አሃዞች እስከ አንድ መቶ ስልሳ ስድስት ሰዎች መገደላቸውን ሌሎች ከዚያ በላይ በብዙ መቶዎች ናቸው ይላሉ። ከአንድ ሺህ በላይ መኖሪያ ቤቶች መቃጠላቸውን፣ ሁለት መቶ አርባ ተሽከርካሪዎች መቃጠላቸውን፣ ከአስር ሺህ በላይ ሰዎች ከቀያቸው መፈናቀላቸውና ማደሪያ ማጣታቸውን ይፋ የተደረጉ ዘገባዎች አመልክተዋል። ከግድያው አገዳደሉ ደግሞ አሳዛኝና እንደ ማህበረሰብ እንዴት እንዲህ ያለ ሁኔታ ተፈጠረ እንድንል ራሳችንን መልሰን እንድንመለከት የሚያስገድዱ ናቸው እና እስኪ እሱን መነሻ እናድርግ። የፖለቲካ ልዩነቶች የተለያዩ ጥያቄዎች የተለያዩ ሀሳቦችና እምነት ምናልባትም የኢትዮጵያን የወደፊት አቅጣጫ እንደ አገር ራሱ ላንስማማ እንችላለን። የተለያዩ ሀሳቦች ያላቸው ቡድኖች ይኖራሉ። ነገር ግን እንዴት እንዲህ ያለ ጥፋት የሚከተልበት ሁኔታ ላይ ደረስን? ምናልባትም ጥያቄ ብዙ ነገሮችን እንድትመለከቱ ሊያስገድድ ይችላል። እስኪ የየበኩላችሁን እንመልከት። ከአዲስ አበባ ነው የጀመርነው እና አቶ ሙሉጌታ አርሶ ጋር ልምጣ። ድንገቱም ሲከሰት ከኛ ከሶስታችን በተለየ ቅርበት የመከታተል እድል እንደነበረው እገምታለሁ። ልክ እንዳልከው ጥያቄው ከባድ ነው። የሚመስለኝን ለመናገር እንዴት እዚህ ደረሰ፣ ለምን እንደዚህ ሆነ ለሚለው ጥያቄ እኔ የሁለት ነገሮች ግምት ውስጥ መግባት ያለባቸው ይመስለኛል። መጀመሪያ የተለያዩ ኢትዮጵያ መሪዎች አንድ ሊያረጉን ጥረት አድርገዋል። አንድ ሊያረጉ ማለት አንድ የሆነች ሀገር ተመሳሳይ ታሪክ እንዲኖረን ከአጼ ቴዎድሮስ ጀምሮ እስከ ኮሎኔል መንግስቱ ኃይለማርያም ድረስ ሙከራ ያደረገ ይመስለኛል። ያ ሙከራ ሙሉ በሙሉ አልተሳካም። እስከሆነ ደረጃ ሄደና ኢትዮጵያን አንድ የማድረግ ማለት ነው። እስከተወሰነ ደረጃ ሄደና ሳይጠናቀቅ አንድ ሳንሆን ማለት ነው። እና ኢህአዴግ ምንድን ነው ያደረገው? ተመሳሳይ ችግር ኢትዮጵያን እንዴት ወደፊት እናስኪዳት? እንዴት ነው ያ ኢትዮጵያውያን በሰላም አብረን መኖር የምንችለው የሚለው ጥያቄ አንስቶ የሰጠው መልስ አንድነታችንን የሚያጠናክር ሳይሆን አንድነታችንን የሚያላላ ሆነ ማለት ነው። እና ያ ሙከራ የኢትዮጵያን አንድ ለማድረግ የተደረገው ጥረት የፈጠረው የእኛ ግንዛቤ የተለያየ እንዲሆን አረገው። እና በታሪካችን ላይ ያለ የግንዛቤ ልዩነት የፈጠረው ችግር ያለ ይመስላል። ምን ማለት ነው? እነዚህ መገስታቶችና መሪዎቻችን ኢትዮጵያን ለመቀየር ያደረጉት ጥረት በተለያየ መንገድ ነው ሚገባል። ግማሾቻችን እናደንቀዋለን። በጣም ጥሩ ሙከራ ነው። ጥሩ ታሪክ ነው። ኢትዮጵያን አንድ ለማድረግ የተደረገ ጥረት ነው። ኢትዮጵያ አንድ ነች ብለን የምናስባለን። ሌሎቻችን ደግሞ የለም ታሪካችን ጥሩ መካከል አለበት። በጣም ሶስተኛ ወገን ደግሞ ችግሩን አቃለን ጥሩ ነገሩን ይዘን እንቀጥል የሚልም አለ ሰው። ይሄ ልዩነታችን እርስ በርሳችን በሰላማዊ መንገድ ተነጋግረን ማጥበብ ስንችል እያሰፋ ነው እያሰፋ ነው ሄደው ፈጠረ ኢህአዴጎች ስልጣን ላይ ሲመጡ በሱ ላይ የተቃኘ ልዩነታችን ላይ በይበልጥ የሚያተኩር አይነት አካሄድ ይሻላል በሚል አዲስ ህገ መንግስትና አዲስ ስርዓት ቀረጹ። ሰው በቋንቋ ተተምነው በቋንቋው ክልል ተሰርቶለት ቋንቋው እንዲያዳብር ልዩነቱ እንዲያጠናክር ከተደረገ የተሻለች ኢትዮጵያ ልትፈጠር ችላለች። ሁሉም ብሔር ብሔረሰቦች እኩል ከሆኑ እኩል ካደጉ በፈቃደኝነት ላይ የተመሰረተ አንድነት ይፈጠራል የሚል ህልም ነበራቸው። ኦፍኮርስ እሱ እኔ ሲገባኝ በተለይ አሁን በቂ ማስረጃ አለን። አሁን ቲዮሪ አይደለም፣ ጽንሰ ሀሳብ አይደለም። ከአሁን በኋላ የምናሳየው ነገር አለ። ይኸው አሁን እየተናገርንበት ያለ ነው። ያ በቋንቋችን ወይም በባህላችን እንድንከለል የተደረግ ነው። ይሄው አሁን ያ የዘራ ነውና ያ ኮትኩተን ያሳደግ ነው። ይሄው አሁን እዚህ ደረሰ ማለት ነው። እና አንዱ ብሔር ሌላውን ብሔር አባል በጥርጣሬ እና ከዛም አልፎ በጥላቻ ከዛም አልፎ ጭራሽ መኖር አትችልም ሁላ ብሎ ጉዳት እስከ ማድረስ ድረስ ደረሰበት ጊዜ ደረስ ማለት ነው። ስለዚህ ሁለት ነገር ሁለት ነው ምክንያቱ ብዬ ነው የማስበው። አንዱ ታሪካችን ላይ ያለን አመለካከት ተፈጠረው፣ ሁለተኛው ደግሞ በኢህአዴጎች ኢንስቲትሽናላይዝ ተቋማዊ መልክ ይዞ በህግ ታውቆ አንተ ትግሬ ብቻ አማራ ነህ አንተ ኦሮሞ ነህ ተብሎ ኢትዮጵያዊነት እንዲደበዝዝና የክልል ብሔረተኝነት በጣም እንዲጠናከር በመደረጉ በኢህአደግ የተፈጠሩ ልጆች ኢህአደግ የሰጣቸው ብቻ ነው የሚያቆት ማለት እኛ የሰጣ ልጅለኝ ነ ናቸው ይኸው በዚህ እኛ የሰራ ነው ስህተት የእኛ ጀኔሬሽን የፈጠረው ስህተት ውጤት ነው ነው ማስቡ። አመሰግናለሁ። አቶ ደረጀ እና አቶ ይልማም በየበኩላችሁ በዚሁ በቀደመ ጥያቄ ላይ እንዴት እዚህ ደረስን? አቶ ደረጀ። አቶ ሙልጌታ በጣም እስማማለሁ። ችግሩ የሊጋል የሕግ የትምህርት የማህበረሰብ የኢብን ከባህልም ጭምር መቻቻልን፣ መቀራረብን፣ መዋደድን ከፕሮሞት ወይም ደግሞ ከማሳደግ ይልቅ እነዚህን የተለያዩ መዋቅሮች ልዩነታችንን በጎላ ሁኔታ እንዲያሳዩና ያንን ማህበረሰብ ውስጥ ሰርጾ እንዲቆይ የሚያደርጉ ስራዎች ላለፈው ሰላሳ አመት ተሰርተዋል። በዛ ሰላሳ አመት ጊዜ ውስጥ ተወልደው ያደጉት ልጆች አሁን አስራ ስምንት ሀያ ሀያ አምስት ሰላሳ የሆነ እድሜ የሆኑት ልጆች የሚያውቁት ኢትዮጵያዊነት የሚለውን የዜጋ የሲቲዝንሽፕ ማንነት ሳይሆን የብሔር እና የክልል ማንነት እንዲሆን ተደርጓል። አዎ አቶ እንዳሉት አንቱ አንተ ላለው አልፎ አንዴ አንቱ አንዴ አንተ ወደ ይቅርታ አድርጉልኝ፣ እንዳሉት በኢትዮጵያን እንዴት በአንድነት እናኑራል እናኑር ከሚለው ተነስቶ የመጣ የህግ ስርዓት ሊሆን ይችላል። አንድ ካህን አይደሉም። የእስልምና ሃይማኖት መሪ በቅርቡ ምናሉ ሃይማኖታችን የሚያስተምረው ሰውን በጥሩ መጠርጠር ነው ብለዋል። እና በጥሩ መጠርጠር ጥሩ ነው ሰው እና እስኪ ይሄ ህግ ሲወጣ በዚህ መልክ ኢትዮጵያ አንድ ሆና ትቆያለች ብለው አስበው ይሆናል ብለን እንውሰደው እና ውጤቱን አሁን አይተነዋል። ግን ይሄ ህግ እንዲህ ሊያደርግ የቻለው ምኑ ነው ብለን ስንመረምር የእያንዳንዱ ክልል ህግ ብታየው እያንዳንዱ ክልል ህግ ቃል በቃል አንድ አይነት ነው እና ቃል በቃል ተጽፎ ለየክልሉ የተሰጠ ህገ መንግስት ነው። ህገ መንግስቱ የክልል ህገ መንግስት፣ የፌዴራል ሲስተም ተብሎም የተቋቋሙ የፌዴራል ሲስተም፣ እውነተኛ ፌዴራል ሲስተም አልነበረም። በማዕከላዊ መንግስት የሚተዳደሩ የእሱን ማዕከላዊ መንግስት የሚሰጣቸውን ትእዛዝ የሚያስተላልፉ ክላየንት ወይም ደግሞ ወኪል ፓርቲዎች የሚያስተዳድሩት ነው። ያ ሲሆን ህዝቡ እንዴት ነው ከሌላው የኢትዮጵያ ህዝብ ጋር ብሬ ልኖር የምችለው? እየተገበያየው ልጆችን ፈለጉበት ሀገር ሄደው ኖረው ተምረው ፈለጉትን አግብተው ከሌላም ብሔረሰብ ጋር ተዋልደው በሰላም የምንኖረው እንዴት ነው? ለዛም ደግሞ የሚስማማ ህግ፣ እኛም ደግሞ በአካባቢያችን ያለንን ባህል የምናሳድግበት ህግ እንዴት ነው የምናወጣው? ብሎ ለክልል ህገ መንግስት ተዋይቶ አውጥቶ መሪዎቹን መርጦ የሚያስተዳድርበት ፌዴራል ሲስተም ያ አልነበረም እና የተደረገው ምንድን ነው? በህገ መንግስት ይሄ መሬት የአማራ ህዝብ መሬት ነው፣ ይሄ መሬት የኦሮሞ ህዝብ መሬት ነው፣ ይሄ መሬት የትግራይ ህዝብ መሬት ነው የሚል ለየክልሉ ህገ መንግስት ተሰጥቶ በየአካባቢው ሰው የሚያድገው የሚማረው ሰው እንደ ኢትዮጵያዊ ሳይሆን እንደ ኦሮሞ፣ እንደ አማራ፣ እንደ ትግሬ እያሰበ የትግራይ ጥቅም እኔ ኦሮሞ እና አማራ የተወለድኩ ሰው ትግራይ ሲያድግ እኔ ደስ ሊለኝ ይገባል። ምክንያቱም የትግራይ ከተጎዳ የኔ ታክስ ነው ደግሞ እዛ ሄዶ እርዳታ የሚያደርገው አይደለም። እንደ ትግራይ ሲያድግ ምንድን ነው የሚሆን ሸጥ ከሆነ ሸቀጥ ወደዛ ለመላክ ሞር እድል ይፈጥርልኛል። ብዙ የተማሩ ሰዎች ሲኖሩ የሚቀጥራቸው ሰዎች ይበዛሉ። የተለያዩ እነዛም ሲያድጉ ወደዚህም መጥተው ሆቴል ቤት ይዝናናሉ። እና ይሄ ይሄ ሳይሆን ሰዎችን የሚያገናኘው የአንዱ እድገት ሌላውን እንዴት ይጠቅማል የሚለውን ሳይሆን ወይም የሁላችንም ደግሞ አንድ ላይ ተነስተን አንድ ላይ እንወድቃለን የሚለው ሳይሆን ይሄ ክልል እንደዚህ መሆን አለበት። እኔ ክልል መምጣት የለበትም። ሰውየው የእኔ ክልል ያለ መሬት ከእኔ ክልል ውጭ ያለ ሰው ይገዛል። ይሄ መንደርተኛ አመለካከት በኢትዮጵያውያኖች ውስጥ እንዲሰርጽ ተደርጓል። ያ ያመጣው ዜጋን መገንባት ስራ አልተሰራም። በሰላሳ ዓመት የአገር ዜጋን መገንባት የሚለውን ስራ አልተሰራም እና ሕጉ ደግሞ ችግሮቻችንን የምንወጣበት ስትራክቸር አልተቀመጠም። እዚህ ላይ በኋላ ሞር መነጋገር እንችላለን። ሕግ ውስጥ ያሉት በጣም ብዙ ፕሮብሌሞች እና ችግር ሲኖር ወደ መንገድ ከመውጣት ይልቅ ወደ ፍርድ ቤት ሄደን ችግራችንን በክስ በፍርድ ቤት መፍታት የምንችልበት የሕግ መዋቅር አልተዘረጋም። ያንን እንዲሆን የሚያስፈልጉ ነገሮች አልተሟሉም። ይሄ እንግዲህ በጣም ትንሹ ነው፣ ግን መሰረቱ ይሄ ይመስለኛል። ገፋ አድርገን በጥያቄዎች እንመለከታለን። አቶ ኤልማ በቶሙል ጌታ እና በአቶ ደረጀ እንዴት እዚህ ደረስን? ይሄንኑ ጥያቄ እነሱ ከሚያዩበት መንገድ አንጻር ገልጠዋል። የተነሱት ላይ የሚጨምሩትም ካለ የተለየም ሀሳብ ካለት ሌላ ጥያቄ ለእርሶ አስከትላለሁ። እሺ፣ የሁለቱም ወዳጆች እንግዶቹ ያቀረቡት ምንም መሬት የሚወድቅ ነገር የለውም። ትክክል ነው እና በዚህ በተለይ ሪታያር ካረኩ በኋላ በዚህ ደግሞ በኮቪድ ዘመን በጣም ብዙ ሚዲየቨል ኢትዮጵያን የሚመለከቱ መጽሐፍት ማንበብ ጀመርኩ። ሞር እውቀቴ ወደ ከረንት ስለነበረ መሰረቱ ምንድን ነው? ከዛ ደግሞ ወደ ናይንቲን ሴንቸሪ ቅድም ሙልጌታ እንዳለው ጌታ እንዳለው የዘመነ መሳፍንት እና እነዚህን መጽሐፎች ሳነብ አገራችን ውስጥ ካለው የብሔር ብዛት የቋንቋ ብዛት ውዝግብ መኖሩ የሚጠበቅ ነው። ምክንያቱም ትግሉ ኢትዮጵያም ውስጥ ሆነ አውሮፓ ታሪክን ብንመለከት የጃ ታሪክ ብንመለከት የተሰሚነት፣ የመደመጥ የሀይል ሀይሌ ማግኘት የዛ ታሪክ መሰረቱ ያ ነው። እና ሚዲቫል ኢትዮጵያ ውስጥ ዘመነ መኳንንት ዘመን በጣም አስከፊ ነበር። እንኳን በዛ ዘመን አልተወለድ ሆናለሁ። አስከፊነቱ ምንድን ነው? የሚደረጉ ፍትጊያዎች፣ እና ጦርነቶች ግጭቶች ምንም አይነት የብሔር ስሜት የላቸውም። ጎጃም ውስጥ አራት አምስት አምባገነኖች ለስልጣን ለተለ ለተሰንነት ትግራይ ውስጥ ያሉ መሳፍንት መኳንን እንደዛው ነበሩ። ይሄ ዩኒቨርሳል ቱሩዝ አለው በየትኛውም ኢትዮጵያ ውስጥ ብንሄድ በየትኛውም ዓለም ውስጥ ብንሄድ እና ቅኝቱ የኃይል የጉልበት ግዛትን የማስፋት ፖለቲካ ነው። ፖለቲካ የምንለው ከሆነ የፖለቲካ ገጽ የአይዲኦሎጂ ገጽ ይዞ የመጣው ከማርክሲዝም ከኮሚኒስት ስርዓት እድገት ጋር ነው። ስ አይዲዮሎግ ሰዎች ብቅ ብቅ ማለት ጀመሩ። ዘመኑም እርግጥ ካፒታሊዝም፣ ኢምፔሪያሊዝም የሚወገዝበት ስለነበረ ተማሪዎቹ ያንን አነሱ እና ያንን ሲያነሱ በእምነቱ በፍልስፍናው ማርክሲዝም ጠላትና ወዳጅ ብሎ ይወስናል ፖለቲካ ፍልስፍናው በዛ የተመሰረተ ነው። ጠራት መፍጠር አለብህ የሚጠላ ኃይል የሚፈራ ኃይል የምታስወግደው ኃይል ወላ ወይም ንስከበርቴው ሊሆን ይችላል መሬት እንትኑ ሊሆን ይችላል። እና በዚያ ውስጥ ተዋቅሮ የነበረ ደግሞ ሌላ ሰዎችን ማነሳሻና መሳቢያ የብሔር ጥያቄ የሚለው ነገር በሌኒን ጽሑፍ ውስጥ አለ፣ በስታሊን ጽሑፍ ውስጥ አለ። ያንን ተቀብሎ ነው ወጣቱ ከዛ በኋላ ፖለቲሽያን የሆነው የእኔ እማቃቸው ክላስ ሜቶቼ በዛ ዘመን የነበሩ በሁሉም ነፃ አውጪ የሚባለው ድርጅት ውስጥ የነበሩ በጣም በቅርብ እማቃቸው ሰዎች ናቸው። እና አሁን ላይ ሆኜ ሳስበው የቱን ያህል በቂ ግንዛቤ በፍልስፍናውና ፍልስፍናው በሚያስከትለው መጻኢ ላይ የቱን ያህል መረዳት ነበራቸው የሚለውን ሳይ በጣም አዝናለሁ። የኔ ራሴ የፖለቲካ ግንዛቤ አይመስለኝም። እና ባለፈው አርባ ዓመት ኢትዮጵያ ውስጥ የነበረው የፖለቲካ እንቅስቃሴ አይዲዮሎጂካል መሰረት ያለው ነው። ህዝብ አይዲዮሎጂካል መሰረት ያለው ነገር ይገባዋል፣ ያውቃል፣ አያውቅም። የልይ ቃን ፖለቲካ ነው። ልክ እነ ደጃዝማችና ራስ ግዛታቸውን ኢንፍሉንሳቸውን ለማስፋት በሚያደርጉት ጥረት ልክ በአይዲዮሎጂ ላይ የተመሰረተ መለያየት እኔ ከሚጠቅሱ በጣ ያለሁኝ የማነሳሳት የምናምን ፖለቲካ ተካሄደ፣ እና አሁን ያለንበት ዛሬ ያለንበት ሁኔታ በናሽናሊቲስ ጥያቄም ላይ ራስን በብሔር የመፈረድ ሆነ የዛ ነጸረቅ ድሮ አልነበረም፣ በኋላ ይመጣል። ያ ስርዓት ግን ያ የማርክሲስት አይዲኦሎጂ መውደቁን አንዳንዶቹ ገና ይሰማል መሰለኝ። ወድቋል፣ ከሽፏል፣ አልሰራም። እና ዓለም ወደ አንድ ትልቅነት በምትመጣበት ሰዓት እኛ ወደ ኋላ ተመልሰን ትንሽ እንሆን ብለን እንታገላለን፣ ሀገር እናጠፋለን። እና መፍትሄውን ከዚህ ነው መጀመር ያለበት የሚል እምነት አለን። አቶ ልማ ካቆሙበት እንቀጠል። ያለፈው አርባ ዓመት የነበረ የርዕዮተ ዓለም ልዩነት ዛሬም ድረስ የሚፈነጠቃቸው ነገሮች ያሉ ይመስላል። ስለተሰሚነት ፍላጎት ቀደም ባሉት አስተሳሰቦች ውስጥ የቱን ያህል ድርሻ እንደነበራቸው ገልጸዋል አቶ ደረጀ፣ የህግን ፈተናዎች ህግ ራሱ ፈተና ላይ የወደቀበትን አቶ ሙልጌታ ታሪክን የተረዳንበት ወይም የምንረዳበትና የተቀበልንበት መንገድ አስተዋጽኦ ማድረጉን ገልጻችኋል። ችግሮችን ባወቅን መጠን ለመፍትሄዎች መቃረብ ይቻላል እና በዚህ ሰዓት የሚከታተሏቸው አድማጮችም ተመልካቾቻችንም ወንድም፣ እህት፣ ጓደኞች እየተነጋገሩበት ዛሬ የሚያሳስበውን ነገር ከየት መጣ፣ እንደምን ሆነ፣ ወዴት ሲወስድናልን እንዲነጋገሩ እድል ለመስጠት ተጨባጭ ችግሮችንም እስኪ እንመልከት ዛሬ ላይ ያሉ ቀደም ብሎ ያነሳቸዋቸው በርካታ ችግሮች ባሉበት እንደሚታወቀው ኢትዮጵያ ወጣት ሀገር ናት በአሁኑ ሰዓት አብዛኛው ህዝቧ ወጣት ነው ስርዓት ወጣት ነው የሀብት ጦት ጎልቶ ከሚታዩ ችግሮች እንደ አንዱ ምክንያት ተደርጎ ይነገራል በአንድ ምክንያት ብቻ ይሄ ሁሉ ጥፋት ይሄ ሁሉ ውድመት አይከተልምና እስኪ ገፋ አድርጋችሁ ተመልከቱ እንዴት መውጣት እንችላለንን ችግሮቹን ከመረዳት ጋር ካያያዝን የመንግስቱ ፈተናዎች ምንድናቸው? የዜጎች ፈተናዎች ምንድናቸው? ቅድም ጎላ ጎላ ያሉትን አንስታችኋል። ዛሬ ላይ ያሉ ችግሮችን ተመልካቾቻችን አድማጮቻችን የሚወያዩበት መፍትሄውንም አቶ ይልማ ከርሶ ልጀምርና አሁን ደግሞ ወደኋላ እንመለስ። አድማጮች ከሶስቱ እንግዶቻችን ጋር የጀመርነው ውይይት አልተቋጨም። ለተከታዩ ክፍል ይመለሳሉ።